በአፍሪካ ህብረት በተካሄደ የኔልሰን ማንዴላ መታሰቢያ ስነ ስርዓት የዚች አገር እና የእርሳቸው ቁርኝት በስፋት ተነስቷል። ትናንት ማምሻውን የተካሄደውን የመታሰቢያ ስነ ስርዓት የተከታተለው እስክንድር ፍሬው ተከታዩን ዘገባ አስተላልፎ ልናል ትናንት በአፍሪካ ህብረት አዳራሽ የተካሄደው የኔልሰን ማንዴላ መታሰቢያ ስነ ስርዓት ረጅሙ የትግል ጉዟቸው የተወሳበት፣ አስተዋጽቸው የተወደሰበት ነው። በመድረኩ ላይ የነበሩ ተናጋሪዎች ሁሉ ማንዴላ ከአህጉረ አፍሪካ ጋር የነበራቸውን ቁርኝትም አንስተዋል። እርሳቸው ለዚህች አህጉርና ለዓለም ያደረጉት አስተዋጽኦ በወሳኝ ጊዜያት ከተለያዩ ሀገራት ከተደረገላቸው ድጋፍ ጋር ተያይዞ ቀርቧል። በአፍሪካ ህብረትና በኢትዮጵያ የደቡብ አፍሪካ አምባሳደር ኤንኤን ኒሲንጋ በኔልሰን ማንዴላ የተመራ የአፍሪካ ብሔራዊ ኮንግረስ ኤ ኤን ሲ የልዑካን ቡድን በ1962 ወደ አዲስ አበባ የመጣበትን አጋጣሚ ጠቅሰዋል። ያኔ ለአፍሪካ አንድነት ድርጅት መሰረታ መንገዱን የጠረገው የፓን አፍሪካ የነጻነት ንቅናቄ ጉባኤ በዚህቹ ከተማ ይካሄድ ነበር። ይህ ጉባኤ አምባሳደሩ እንዳሉት ኤንሲ የገንዘብና የወታደራዊ ስልጠና ድጋፍ እንዲያገኝ ጠቃሚ ዕድል የፈጠረ ነው። በህይወታቸው የመጀመሪያ የሆነው የኢትዮጵያ ጉብኝት በማንዴላ ውስጥ የተለየ ስሜት መጫሩንም አምባሳደሩ ራሳቸው ማንዴላ የጻፉትን በመጥቀስ አብራርተዋል። ማንዴላ የጻፉትን እጠቅሳለሁ። ኢትዮጵያ ሁልጊዜም በእኔ ምናብ ውስጥ ልዩ ስፍራ ትይዛለች ኢትዮጵያም በመጎብኘቱ አጋጣሚ የፈረንሳይ የእንግሊዝና የአሜሪካ ጉዞዎች ከፈጠሩብኝ ድምር ስሜት በላይ እጅግ በበለጠ ስቦኛል የራሴን የዘር ግንድ እንዲሁም አፍሪካዊ ያደረገኝን ነገር እንደማገኝ ነው የተሰማኝ ከንጉሠ ነገሥታት ጋር መገናኘት በራሱ ፈጣሪንና ታሪክን የመጨበጥ ያህል ነው ማንዴላ በዚህችው በአዲስ አበባ ከተማ የሁለት ወራት ወታደራዊ ትምህርት መቅሰማቸውንም በኢትዮጵያና በአፍሪካ ሕብረት የደቡብ አፍሪካ አምባሳደር አስታውሰዋል። ወደ እስር ቤት የተወረወሩትም ወደ ሀገር ቤት እንደተመለሱ እንደሆነ አስረድተዋል። ሌላዋ ተናጋሪ የማንዴላ የትግል አጋር በሚል ለመድረኩ የተዋወቁት የአፍሪካ ሕብረት ኮሚሽን ሊቀመንበር ዶክተር ዲላሚኒ ዙማ ናቸው። ገና ወደ መነጋገሪያው ለመሄድ ሲነሱ በአዳራሹ በተለቀቀ ሙዚቃ ታጅበዋል። ሁኔታው የደቡብ አፍሪካውያን የሐዘንና የለቅሶ ባህልም የተንጸባረቀበት ነው። በአዳራሹ የነበሩ የዚያች አገር ዜጎች በሙዚቃው ሲጨፍሩ ታይተዋል። ዲላሚኒዙማም በመጠኑ ተወዛውዘዋል። ሳቸው ራሳቸው የተሳተፉበትን የአፍሪካ ብሔራዊ ኮንግረስ እና የማንዴላን የትግል ታሪክ ዘርዝረዋል። ዶክተር ዙማ ማንዴላ እና ሌሎች ታጋዮች ከአፍሪካ ያገኙትን ድጋፍ በመጥቀስም አመስግነዋል። ማንዴላ ደቡብ አፍሪካውያን የትጥቅ ትግል ለማካሄድ ላሰቡት ዓላማ የሚሆን ድጋፍ ለማሰባሰብ በ1962 ዓ ም በኤኤንሲ ሲላኩና ወደ ኢትዮጵያ፣ አልጄሪያ፣ ጊኒና ወደ ሌሎችም በርካታ ሀገሮች ሲጓዙ ቤት የሚሏቸው በርካታ ሀገራት እንደሚያገኙ ያውቁ ነበር። ቢቀጥሉት ጥቂት ዓመታት በተካሄደው አስቸጋሪ ትግል አህጉራችን እኔን ጨምሮ ከደቡብ አፍሪቃ የተለያዩ አካባቢዎችም ለመጡ የነፃነት ታጋዮች ቤታችን ሆነው አገልግለዋል። በደቡብ አፍሪካውያን ተናጋሪዎች በተደጋጋሚ የተጠቀሰችው የኢትዮጵያ ጠቅላይ ሚኒስትርና የአፍሪካ ህብረት ሊቀመንበር ኃይለማርያም ደሳለኝም የማንዴላ ህይወት በሀጉሪቱ በአጠቃላይ የተደረገው ትግል ነጸብራቅ ነው ብለዋል። የእርሳቸው ህይወት የአፍሪካን የወደፊት እጣፋንታም ይወክላል ሲሉ ተናግረዋል። አቶ ኃይለማርያም ፍትህ አልባነትን እስከ መጨረሻው ከተዋጋን፣ በአረመኔያዊ ተግባራት ፊትም ቢሆን ሳንንበረከክ ከቀጠልን ለፍትህ፣ ለነጻነትና ከምንም በላይ ለሰው ልጆች ክብር ያለንን ቁርጠኝነት ከገፋንበት፣ የቱንም ያህል አይችሉም ብንባል አሸናፊዎች ሆነን እንወጣለን ነው ያሉት። ጠቅላይ ሚኒስትሩ ከማንዴላ መማር፣ በመንገዳቸውም መቀጠል እንደሚገባም ጠቅላይ ሚኒስትሩ ተናግረዋል። ማንዴላ ወዘ ማን ኦፍ ኤክሴፕሽናል ኢንቴግሪቲ ፓር ኤክሴለንስ። ማንዴላ ያልተለመደና ልዩ የሆነ ስብዕና የነበራቸው ናቸው። ይህንን የተለየ የሕይወት ጉዞአቸውን በምናከብርበት በዛሬው ዕለት ራሳችንን እኚህ ታላቅ ሰው ለቆሙላቸው ዓላማዎች ማስገዛት ይኖርብናል፤ ፍትሕ፣ እኩልነት፣ ዴሞክራሲ፣ በልዩነት ውስጥ ያለ አንድነት እናም ደግሞ የእናታችን አፍሪካ ህዳሴ። የሌሎች አገራት ተወካዮችም በዚሁ የመታሰቢያ ሥነ ሥርዓት ላይ ንግግር አድርገዋል። የጸሎት ሥነ ሥርዓትም ተካሂዷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር፣ እናመሰግናለን። በቀጣዩ ዘገባችን ደግሞ የደቡብ አፍሪቃው ፕሬዚዳንት ጃኮብ ዙማ ትናንት እሁድ ባደረጉት ጥሪ መሰረት የመላ ሀገሪቱ ህዝብ ለሟቹ ለኔልሰን ማንዴላ ጸሎት አድርጓል። ደቡብ አፍሪቃውያን ታታ ወይም አባት ለሚሏቸው ማንዴላ በአብያተ ክርስቲያናት በመስጊዶችና በምኩራቦች የጸሎት ስነ ስርዓት ተደርጓል። ዘጋቢያችን ፒተር ኮክስ በብሔራዊው የጸሎት እለት ከጆሃንስበርግ የላከውን ዘገባ አዳነች ፍሳሐዬ ታቀርበዋለች። አሌሉያ ሶዌቶ በምትገኘው ሬጂና ሙንዲ ካቶሊካዊት ቤተ ክርስቲያን ከንጋቱ አንድ ሰዓት ላይ ቅዳሴ ተደርጓል። ሶዌቶ ውስጥ በትምህርት ቤት አስተዳዳሪነት የሚሰሩት በየቀኑ ከቤተ ክርስቲያን የማይቀሩት ካሮላይን ታዳኩ የተባሉ አማኝ ለኔልሰን ማንዴላና ለደቡብ አፍሪቃ ጸልየዋል። እግዚአብሔር ማንዴላ የቆሙለትን ሰላም አንድነትና ጥንካሬ ለሀገራችን እንዲያወርድ ጸልያለሁ ሰዎችም የማንዴላን ባህሪ እንዲላበሱ ለራሳቸው ጥቅም ብቻ ሳይሆን ማንዴላ እንዳደረጉት ሁሉ ለአገሪቱ እንዲሰሩ ጸልያለሁ። እኛ የምንጠይቀው ይሄን ነው። ነፍሳቸውን ይማር፣ በደቡብ አፍሪቃም አንድነት ይስፈን። በጸረ ዘረኛው ስርዓት ትግል ወቅት ዋናው መገናኛ ቦታ ቤተ ክርስቲያን ነው የነበረው። ማንዴላ ሁለት እጆቻቸውን እያወዛወዙ የሚያሳይ ምስል በቤተ ክርስቲያኑ መስኮት ይታያል። ታታማዲባ አሁን በሰላም ስላረፉ ደስታ ይሰማኛል። ሁሉም ሲሰቃይ ቆይቷልና እግዚአብሔር እረፍት ሰጣቸው። ስለሆነም ደስተኞች ነን። ክርስቲያኖች እንደ መሆናችን መጠን ከሞት በኋላ ሕይወት እንዳለም እንረዳለን። ሜሮዝ በተባለው የሂንዱ እምነት ቤተ መቅደስ ደግሞ ለሚስተር ማንዴላ ጸሎት ተደርጓል። አማኝ ጎፓል ታንጋቫል ፓዲያቺ ያብራራሉ We host in this particular prayer and service in the name of the great world icon and gracious man. ይህን የጸሎት ሥነ ሥርዓት ያደረግነው ለታላቁና ግርማ ሞገስ ለተጎናጸፈው ሰው ነው። አምላካችን ሙሩጋ ዘላለማዊ እረፍት እንዲሰጣቸው እንጸልያለን። ማንዴላ እንደ አውሮፓ አቆጣጠር በ1990ዎቹ ዓመታት አይናቸውን የቀዶ ሕክምና ለማድረግ ከመሄዳቸው በፊት በዚሁ ቤተ መቅደስ ተገኝተው እንደ ጸለዩ ታውቋል። ኔልሰን ማንዴላ እንደ አውሮፓ አቆጣጠር በ1960ዎቹ ዓመታት ዘረኛውን መንግሥት ለመገልበጥ ሞክረዋል በሚል ክስ ተይዘው ከመታሰራቸው በፊት ጆሐንስበርግ በሚገኘው በዚሁ ቤተ መቅደስ ውስጥ ሁለት ጊዜ ተደብቀው እንደ ነበር ወደ ኋላ ለማወቅ ተችሏል። ሌላው አማኝ ራምጂት ደግሞ በሃይማኖታዊ እምነታቸው መሠረት በቀድሞ ፕሬዚደንት ሞት ከማዘን ይልቅ በሕይወታቸው መደሰቱን እንደሚመርጡ ገልጸዋል። በሂንዱ እምነት ሰው ከሞተ በኋላ በሌላ አካል ተመልሶ ይኖራል። ስለሆነም አንድ ጥሩ ሕይወት በሌላ ቦታ እንደተወለደ እናውቃለን። ሌሎች ማንዴላዎች ይወለዳሉ። ታሪክ ራሷን ትደግማለች እንደሚባለው ይሆናል ማለት ነው። ስለሆነም ለታመሰችው ምድራችን ምሕረት የሚያወርዱ ማንዴላዎች ይፈጠራሉ። አብዛኞቹ ደቡብ አፍሪቃውያንም ይህን አመለካከት ይጋራሉ።